The Voice of America. የኢትዮጵያ ሕዝብ ተወካዮች ምክር ቤት ቀደም ሲል የኢትዮጵያ ብሔራዊ ምርጫ ቦርድ በ2012 ሀገር አቀፍ ምርጫ መርሃ ግብር ላይ ያሳለፈውን ውሳኔ አጸደቀው። የቦርዱ ሰብሳቢ የውሳኔውን ምክንያቶች አብራርተዋል። መለስካቸው አመሃ ዝርዝሩን ይዞታል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው ከጥቂት ሳምንታት በፊት ብሔራዊ ምርጫ ቦርድ የዘንድሮን ሀገር አቀፍ ምርጫ በተመለከተ ያስተላለፈውን ውሳኔ በአብላጫ ድምፅ አጸደቀ። ቦርዱ ከወራት በፊት ስድስተኛውን አገር አቀፍ ምርጫ ለማካሄድ መርሃ ግብር አውጥቶ ሲንቀሳቀስ የቆየ ሲሆን የዓለም አቀፍ የኮሮና ቫይረስ ተጽዕኖ ስራውን ስላወቀው ቀደም ሲል ያወጣውን መርሃ ግብር ተግባራዊ ማድረግ እንደማይችል ገልጾ በመዘርዘር ለተወካዮች ምክር ቤት ውሳኔውን ልኳል። ምክር ቤቱም ዛሬ ባደረገው ስብሰባው በአንድ የተቃውሞ ድምፅ በ18 ድምፅ ታቅቦ እና በአብላጫ ድምፅ ይህንን ውሳኔ አጽድቋል። ፓርላማው ከዚህ ውሳኔ ከመድረሱ በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለምክር ቤቱ አባላት የመስሪያ ቤታቸውን ውሳኔ መሰረት አብራርተዋል። የምርጫ ኦፕሬሽን አንዳቸው በሌላቸው ላይ ተጽዕኖ የሚያሳድሩ የኩነቶች ወይም የእንቅስቃሴዎች ሰንሰለት ነው ማለት ይቻላል። አንደኛው ነገር በትክክል ካልተሰራ የሚቀጥለውን አስፔክት ያደርገዋል። ይሄኛው ወደዛ ሲገፋ የዛኛው ጊዜ ላይ ይመጣል እያለ እያለ የመጨረሻውን ኖክዳውን ያደርገዋል ማለት ነው። ስለዚህ የመራጮች ምዝገባ ከዛ በላይ ከአንድ ወር በላይ ቢገፋ ከዛ የተመራጮች ምዝገባ ነው የሚገፋው። የተመራጮች ምዝገባን ከገፋ ደግሞ የባለት ወይም ደግሞ የምርጫ ወረቀትን የማሳተሚያ ጊዜ ይገፋብናል እያለ እያለ ነሐሴ ሀያ ሦስት ምርጫውን የምናደርግበትን ሁኔታ እንዳለ የማይቻል ያደርገዋል ማለት ነው። የኢትዮጵያ ቴሌቪዥን የስብሰባውን ሂደት እንደዘገበው ከሆነ ከምክር ቤቱ አባላት መካከል በሀገሪቱ ውስጥ ያለው የኮሮና ቫይረስ ወረርሽኝ ደረጃው የተያዘውን መርሃ ግብር ለማሰናከል የሚያበቃ እንዳልሆነ የተከራከሩም ነበሩ። ቫይረሱ አገራችን ውስጥ ገብቷል፣ እውነት ነው። ይህ ቫይረሱ ባህር ተዛማጅ ገዳይ መሆኑም እውነት ነው። የቫይረሱ ባህሪ በተግባር በአንድ ሀገር ውስጥ ወረርሽኝ ደረጃ ደርሷል ለማለት ግን መለኪያው ሌላ ነው። ከምክር ቤቱ አባላት መካከል ለዚህ አስተያየት ጠንከር ያለ መልስ የሰጡ ሲኖሩ የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም ለዚህ የሰጡት መልስ ነበረ ምርጫ ለማከናወን ተብሎ መጉዳት የሚባለው ነገር በቦርዱ አስተያየትም ተቀባይነት የለውም። በሚል ነው እንጂ የትኛው ቫይረስ እየተጋለ ወይም የትኛው እንደዚህ በሚለው አሁንም ቢሆን ምርጫ ቦርድ ያንን አሰስ አድርጎ ወስኖ የሚያስተላልፈው ውሳኔ አይኖርም ማለት ነው። ሰብሳቢያው በማብራሪያቸው ቦርዱ ወደዚህ ውሳኔ ከመድረሱ በፊት ጥናት አካሄዶ የተለያዩ አማራጮችን ለማየት እንደሞከረ ገልጸው ቫይረሱ ሊያስከትል የሚችለው ጉዳት በማያጠራጥር ሁኔታ ሲቀንስ በአዲስ እቅድ የምርጫው ሂደት እንደሚቀጥል አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ